心。 ሰላም ጠነስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶ ጀምሯል ለምሽቱ ጋቢና ቪኦኤ ካነጋገራቸው ሴቶች ጋር ወሩን መጋቢት ወርን ምክንያት በማድረግ ዘገባዎችን ይጸናል ሴኔጋል የመጣሁት በሞሮኮ ስፔን ኒካራጓ ኤልሳልቫዶር እና ሜክሲኮ አድርጌን የመጣሁት በርካታ ዘዋዋሪዎች ገጥሞናል ሽጉጥ ጭንቅላታችን ላይ ደቅነው ገንዘብ አምጡ ይሉናል በኒውዮርክ በችግር ላይ ያሉ የስደተኞችን ታሪክ በተመለከተ ካስተናዳ ነው ዘገባ ላይ የተወሰደ ነው። በምሽቱ የሚደመጥ ይሆናል። ኤደን ገረመው መሰናዳውን በምረት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዝግጅታችን ላይ እንዳስተዋወቅ ነው ጋቢና ቤ ካነጋገራቸው ሴቶች መካከል ደግመን እያየን ያለንበት ሳምንት ነው። ወሩ መጋቢት ነው። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት ሩሜት በምዕራባውያን ሀገራት ሕዝቦች ዘንድ ተለምዷል። በኢትዮጵያም ይህንን የደባል ባህል ለማስተዋወቅ ከዕለት ተዕለት እየጨመረ የመጣውን የቤት ኪራይ ዋጋ ለመመከት፣ እንዲሁም ደግሞ ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለመ አገልግሎት በስራ ላይ ውሏል። አብሮ ከተሰኘ አገልግሎት መስራቾች ጋር ሀብታሙ ሲዩ ቆይታ አድርጓል። ኢየሩሳሌም ክንፈ እባላለው በኢንፎርሜሽን ሲስተም ባችለርስ ከአገኘው በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በቅርቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ስሰራ ቆይቻለሁ አሁን በዚህ ሰዓት ሁለተኛ ዲግሪ ለመማር ተዘጋጅቻለው። ኦስማን ወለላ አባላለው ኮምፒተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት ሶስት አመታት በተለያዩ ስታርትፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ስጄ የሞባይል አፕሊኬሽኖችን እየሰራ ይገኛለው ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመጸግ እስካሁን ፕሮፌሽናል እየሰራው ነው። ሁለታችንም በጣም ነው የማመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባቸዋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስኪ ባጭሩ ንገሪው። ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ትምህርት የሄዳ ነበር እና እዛ ስቴት ማለትም ቤተሰብ ምናምን ነገር አልነበረንም። ለዚህ ብቻ ነበረች ቤተሰብ ምናምን ነገር እየፈለግች ነበረው። እና የዛሜ አቦችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ለዚህ ስናየው ይሄ ኢሹ እዛም አለ። ምክንያቱም ልካ ሲቲ ውስጥ አይደለም የሄደችው የነበረው እኛም ጋር ይጠቅማል፣ ይህ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስሰማው እሷ የያዘችው አይዲያ አለ እሱ እሷ ትቀጥላለች። እኔም ተመርቄ ወደ ስራ አለም በገባውበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። ት የድሄጅ እንደምፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው ግን መስራቱን ብዙ አሳስበውም ነበረ ኦስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም ከበጓደኞችን በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዝዬ የከፈልኩ ለመኖር የሚያስችልኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም እች አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ተዋውቆ ለመኖር ደግሞ የሚያስችልም ፕላትፎርም ስላልነበር እኔም እንደዛም ይኖራለን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ሄን አይዲያሱ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል። ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄም ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድ እንሄዳችሁበት? ምን ያህል አስፈታኝ ነበረ? ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲህ አብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጄኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም ዛኔ ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት፣ የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን እየጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ የእኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ የምናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል። ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጠራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን እስቲል አሁን ትንሽ እንደ ችግር የሚያነሱልን የሰኪሪቲ ችግር ነው። እንዴት እናውቀዋለን ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ ሰው የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግ ነው። ላውንች ላይ ምንድን ያደረግ ነው? አሁን ሰፖርት ማድረግ በቻል ነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት ራሳቸውንም ይሁን የመኖሪያ ቦታቸውን መለጠፍ በተግበሪያ ላይ በሚፈልጉበት ጊዜ ማለት ነው። የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ኡስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ። ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የኪራይ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የኪራይ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስታወቂያ መለጠፍ ጀምሬ ነበር። የኋላ ኋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ ለምን ማስታወቂያውን በዚህ አታጋራውም? አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የኪራይ ተጋሪ መልዕክቴን በዚያ ላስተዋውቅ የቻልኩት። እንደሚመስለኝ ቤትን ከማያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም በአውታወሩ ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የኪራይ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ። ባለበት ተሻለ የተሻለ አማራጭ ያለው ምክንያቱም አሊስት አክቲቭ አብዴት ስለሚደረግ ከሌሎቹ ተመሳሳይ ባሁነት ስ ለቤት ኪራይ እና ለቤት ቪ አለ ከሚሰሩ ሌሎች ተመሳሳይ ተግባራዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜያዊ ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች እዛ ላይ አብዴት ስለሚደረጉ ከረንት ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል። ሀሳባቸውን የሰጡን ሀንስ ጋርበንና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ነው። ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት? አንዱ የምናምነው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛም ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው የምናምነው። ፕላትፎርሙ ላይ ልንተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው በዛ የተነሳ ነው እና እነዚህ ያጠሩን የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ሕይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ አመት በፊት በቦታ ውስጥ ለመጣ ንበደ ስ ያደርጋለው የተሻለ የመኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያበት ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ የሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውንም ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው። ቆይታችንን ከማጠቃለላችን በፊት አንድ የመጨረሻ ጥያቄ፣ ኢትዮጵያ ውስጥ አሁን እየተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን የሚይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄ እንቅስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደ ዋናነት የገጠሟችሁ የኢንዱስትሪው ፈተናዎች ምንድን ናቸው? ምንስ ሊደረግ ይገባል? በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት፣ የቴክኒካል ሰፖርት ነው። ማለትም የኢንስቲቱሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ ሪሶርሶች እንዴት መጠቀም እንደምንችል ሚነግረን የሆነ አካል ቢኖር፣ ኦር ላይክ ሰፖርት ቢኖር በዛ ቲንግ በጣም የሚጠቅመው ለስታርቶች እሱ መሰለኝ። አይዲያ ሁሉም ሊኖሩ ይችላል፣ ግን ኮንክሪት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል። የገጠሙ ችግሮች አሉ ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተላመድን የመጣ ነው ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴን የሚባል ኮሚኒቲ ውስጥ አባልም ነኝ። እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚቲ ውስጥ። እሱም በምን ረድቶኛል? እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኝ ሆን ያለሁት። እንደነዚህ ኮሚቴዎችም ደግሞ ከመንግስትም ሊሆን ይችላል፣ እንደዚህ ቴክኖሎጂን ከሚደግፉ ተቋማት በደንብ በስልጠናም ሜንትፎርም በማድረግ ቢታገዙ የሚል ሀሳብ ነው ያለ። ኢየሩሳሌም ክንፈና ኦስማን ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። የጀመራችሁ ትልቅ ቦታ ደርሶ ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማቸው። በጣም እናመሰግናለሁ። ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ዩኒቨርሲቲ በተግባራዊ ወይም ደግሞ አፕላድ ሳይንስ የተመረቀችው ሜሮን አንተነ በአሁኑ ሰዓት የኮሚኒኬሽን አማካሪ ሆና ከተለያዩ ተቋማት ጋር በመስራት ላይ ትገኛለች። ሜሮን ከመደበኛው ስራዋ በተጨማሪም በአውሮፓ ሕብረት የወጣቶች እንቅስቃሴ መስራችና አገናኝም ናት። ወጣቶች የመሰል እድሎችን እንዴት ማግኘት ይችላሉ የሚለውን በተመለከተ ቆይታ አድርገናል። በጣም ነው የማመሰግነው ሜሮን ለዚህ ቃለ መጠይቅ እንግዳ ለመሆን ፈቃደኛ ስለሆንሽ። እስኪ ሙሉ ስምሽን፣ ማንነትሽን፣ ስራሽን አስተዋውቂልኝ። ሰላም። ሜሮን አንተነ ይባላል። ይሁን አዲስ አበባ ነዋሪ ወጣት ነኝ። ሰራበትም ኮሚኒኬሽን ኮንሰልታንሲ ይባላል። ወይም ደግሞ የተለያዩ ኦርጋናይዜሽኖች ወይም ደግሞ የማማከርና የጽሑፍ አገልግሎት ወይም ደግሞ ወጣቶች እንዴት ተደራሽነት ይኖራቸዋል የሚለው አንዳንድ ፕሮጀክት ካላቸውም በዛ በዛ መንገድ ሰፖርት አረጋለሁኝ። እሺ፣ በጣም ነው የማመሰግነው የአውሮፓ ህብረት የወጣቶች ኮሚቴ አባልም ነሽ ና እስቲ በዛ ስላለሽ እንቅስቃሴ ጥቂት ነገሮች በይኝ። ኦልሞስት አሁን ሁለት ዓመት የሆነናል። የመጀመሪያው ግሩፕ መስራቶች ነን የአውሮፓ ህብረት የወጣቶች ድምፅ ተወካይ ሆነን ወይም ደግሞ ዩሮፒያን ዩኒየን ስታንዲንግ ቦርድ በኢትዮጵያ ተብሎ የተመሰረተ ኢኒሽቲቭ አለ። ከአውሮፓ ህብረት ስር ያለ ፕሮጀክት ነው። ዋናው ዓላማ ሲመሰረት የተለያዩ ወጣቶችን ይዞ ከተለያየ ሪጅን ቦታዎች ከኢትዮጵያ ውስጥ ያሉ ወይምስ አሁን ወደ ሀያ አራት ሆናለን ከረንት ዋናው ዓላማችን እንዴት ነው ያ አንድ ሰው የራሱን ክልል እንዴት ነው ኖር ራሱን አውሶ ሪፕሬዘንት ማድረግ የሚችልበት መንገድ እንዴት ነው ብለን ከዛ ደግሞ የምንወያይባቸውን ኢሹዎች አሉ። እዚ አካባቢ ያሉ ችግሮች ምንድን ናቸው? ተደራሽነታቸው እንዴት ነው? ስቃሴዎች አሉ የሚሉትም በሁሉም ተወካዮች ጋር እና አመራሮች ጋር ኮሚኒኬት እያደረግን በየክልሉ ያለውን ከነዛ ደግሞ ከኛ ክልል ውጭ ሆኖ ሽ የምናደርገው ኢንሳይቶች ወይም ደግሞ እያለፍንባቸው ኤክስፔሪንሶች ወነሱ የሚጠቅማቸውም ካለ ከእነሱ እንደሆ የምንወስደውም ካለ እየተነካከረን ወይም ደግሞ አሁን ላ ከረንሲን እያደረግ ነው ያለው ዓለም አቀፍ የሰላም ቀን አለ እና በላስቲክ ነው የተከበረው። ግን አሁን እንደ ኮሚኒኬሽን አጀንዳ ይዘ ነው ወይም ደግሞ እንደ ምክክር አጀንዳ ይዘ ነው እንዴት ነው? የሁሉንም ክልል ወክለን በሶሻል ሚዲያ ወጣቱ አብዛኛው ሶሻል ሚዲያ ላይ ስለሆን ያለው እነሱ ላይ እንዴት ተደራሽነት እናደረግ ማድረግ እንችላለን? ከእንደገና የእነሱት ሀሳብ ከኛም ደግሞ አላ የተለየ ሀሳብን እንድንሰጥ ለማድረግ እየሞከር ነው። እንዲያው በጣም ትኩረት አድርጋችሁ የምትሰሯቸው ጉዳዮች ምንድናቸው? ምክንያቱም አሁን ሰላምን አንስተሻል። ወጣቱ ደግሞ የትምህርት ጥራት፣ የተለያዩ ተግዳሮቶች አሉበት። እናንተ በጣም አሁን ቅድሚያ የሰጣችሁ ትኩረት ያደረጋችሁባቸው አበይት ነገሮች ምንድን ናቸው? መጀመሪያ ቀደም ሲል እንደነበረው ሁለት አነት ቢሆንንም ስል አሁን አክሲስ ዋና ዋና የአውሮፓ ዴሌጌሽን የሚባሉ በአምባሳደሩም እነሱ ጋር ያለውን አይዲያ ለማድረግ ይሞክረናል። እንደዚህ አይነት ሾዎች አሉ እና ምን አይነት ሰፖርት ማድረግ ይችላላቸው የሚለውን ሀሳብ እና በጣም ሰፖርቶች ስለሆኑ አክቲቪቲዎች አሁን ከረንት ይሄ ነው ለማለት ይከበኛል፣ ግን ፕሮግራሞችን የሚያሳትፍ ስፔሻሊ አሁን ኢንተርናሽናል ፒስ ወይም ወይም አለም አቀፍ ሰላም ቀምን የሚያስብ ነው። ከትምህርት ቤት አለመሄደም የተነሳ ከወጣቶች የስራ አጥነትም የተነሳ ከብዙ አንጻር አይተነው ነው። እንዲሁም ከምንስ ያለውን ነገርም ብቻ ሳይሆን እሱን እንዴት ተፋ አድርገን መያዝ እንችላለን የሚሉ ፕሮግራሞች እያሰብን ነው ሲሆን የቅርቡ ሌላ እንደ ውይይት አድርገን ነበረ፣ ከመሽከረ ሊጌሽኖቹ ጋር እና እንዳሽ ያነሳ ነው አንድ ዋና አስተያየት የትምህርት ሲቲዩኤሽን ነው ትምህርት ቤት ሰፖርት እንዴት ማድረግ ትችላላችሁ? ትምህርት ቤት ኦልሬዲ የሚገቡም አሉ የሚያገቡም አሉ። ወይም በኩል ሰፖርት አደርጋላችሁ የሚለውን አትሌት ጋር እንግዲህ በሬኮመንዴሽን ብቻ ነው መስጠት የቻልነው እና አለ ዋለ። ከዛ በተረፈ ግን የስራ አጥነትንም በዛ በኩል ፑሽ ለማድረግ ሞክረናለ። እስቲ ስለ አየር ንብረት ለውጥና እንዲሁም ደግሞ በዛ ላይ ስላላችሁ እንቅስቃሴ ወይም አንቺን በግልሽ ሊሆን ይችላል ስላለሽ እንቅስቃሴ እናንሳ። በቅርቡ በናይሮቢ በተካሄደው የአፍሪካ መሪዎች ስብሰባ ላይ ጉባኤ ላይ ተካፍለሽ ነበር እና እዛ ላይ ያያችሁት ወጣቶች የተለያየ ድምጽና ሀሳብ ሲያጋሩ ነበር። የእናንተ ሚና ምን ነበር? ተሳትፏችሁም ይመስላል ሚና የነበረው ዋና ኢቨንት አፍሪካ ዩት ክላይሜት አዘንድ እና አፍሪካ ክላይሜት ዊክ የሚባሉ ሁለቱ የተቀራረቡ የተለያዩ ኢቨንቶች ናቸው። የመጀመሪያው የአፍሪካ ዩት ክላይሜት አዘንድ የወጣቶች ምሮት የወጣቶች ብቻ የሆነ ኢንተርናሽናል ተሰብስበን ከዛ ምን እየተደረገ ነው? በየአገራፊት እዛው ያሉት የተመረጡ ልጆች አሉ። እዛ ላይ በፕሬዘንት እያደረጉ ያለባቸውን ሀገር ምን እየተሰራ ነው? ምን ሰራ? ምን አዲስ ነገር አለ? ሌሎች ሀገሮች ምን እየሰሩ ነው? ምን መወሳሰር እንችላለን? ፈቶች ነገረግ እንችላለን የሚለዋል እንደ አጀንዳ ተይዞ እሱ ላይ ነበር የመጀመሪያ ሶስት ቀን። ከዛ በኋላ ደግሞ የሚቀጥለው ሳምንት አፍሪካ ክላይሜት ወክ የሚባል ነው። እሱ ደግሞ የሁሉም አህጎች ሰርስዶ ዋና የሚባሉም የሀገር መሪዎች፣ ፖሊሲ ሜከሮች ሰርስደው ኦልሞስት ሰላሳ ሺህ ይሆናል የመጣው የተባለው እሱ ላይ የነበራቸውን አይዲያ እንደገና ደግሞ ምን አይነት ኢኖቬቲቭ አፕሮች ነበረው፣ ክላይመት ዚንኩ ማትሪክ የሀገር የራሳቸውን ሀገር ብቻ አፍሪካ ዘፎል እንዴት ነው ርክት ንት የሚደረገው እዚህ ደረጃ ስ ላይ ተብሎ የብዙ ነገር ልውውጥ ነበረ። እናንተ ምናልባት ከመሪዎች ጋር የመወያየት ወይም ደግሞ ድምጻችሁን የማሰማት እድል አጋጥሟችሁ ነበረ? አዎ፣ እኛ አሁን ሴተው ነበረ። ይሄ ነው ከዩሳንዲንጎች፣ እንደውም ከሌላም ኢትዮጵያኖች ጋር ተገናኝተን እዛ በደንብ ሪፕረዘንት ለማድረግ ሞክረናል። እና ሞር ደግሞ ወጣቶች በጣም የሚሰሩ አሉ ክላይሜት ላይ በደንብ የማይታወቁ ግን ስል ከኢትዮጵያ ሪፕረዘንት አድርጎ የሄዱ እዛ እና እነሱን የምኛ ራሱ ለማወቅ ለመነጋገር፣ ምን አይነት ጋፕ እንዳለ፣ እነሱን እንዴት ነው ተደራሽ የምናደርገው ሞሮ ስራቸው ምን ያህል ኢንሳይትፉል እንደሆነ ሳይንስ የሚለውን ነገርም ተያይቻል። አሪፍ የሆነ ኤክስፔሪንስ ነበረ። ብዙ ወጣቶች በዚህ መሰል የአውሮፓ ህብረት ወይም የተዋ መንግስታት ድርጅቶች በሚያዘጋጇቸው ስብሰባዎች፣ ጉባኤዎች ላይ ድምፃቸውን ማሰማት መካፈል፣ እንዲሁም ደግሞ አሁን አንቺ እንዳለሽበት አይነት የወጣት መርሃ ግብሮች ላይ መሳተፍ ይፈልጋሉ ና እንደዚህ አይነት እድሎችን እንዴት ነው ማግኘት የሚችሉት? እናንተ ለምሳሌ አንቺ እንዴት ነው ያገኘሹ? እኔ አሁን እዚህ ጋር ለመካተት የቻልኩት ሚቶችን በጣም እሳተት ነበረ በፊት እና አሁን አብዛኛው ወጣት ትንሽ ላክ እያደረግን ያለ ነው። ኢቨን ኢንክሉዴት ሚቶችን ፕሮግራሞች ብዙ ጭጥ አይኖረውም ወይም የሚጠቅመን ነገር የለም ብለን የምናስበው ነገር አለ። ግን በጣም ከምናስበው በላይ ደግሞ እዛ ላይ ያሉ ሰዎች ናቸው ብዙ ቦታ ደረጃ የሚሆኑልን እና እንደዚህ አይነት ፕሮግራሞችን መሳተፍ ከዛ ደግሞ ጥያቄ መጠየቅ፣ መሳተፍን ብቻ ሳይሆን ሰውን፣ እዛ ላይ ያለ ሰውን ማናገር፣ ቀድሞ ደግሞ ማወቅ፣ ማን ይገኛል የሚለውን ነገር ሪሰርች ማድረግ፣ በተለይ ሊንክድን፣ እኔ በጣም ሊንክድንን ነው የምጠቀመው ለሪሶች ወይም ለስራይም ጥሩ ነው ብዬ ነው የማስበው እና ከማንኛውም ሶሻል ሚዲያ በላይ፣ በተለይ ስራ ለመፈለግ ወይ ደግሞ ኔትወርኮችን ሰዎችን ለመገናኘት ሊንክድንን በመጠቀም ፕሮግራሞችን መሳተፍ ፕሮፋይላቸውን ወይም ደግሞ አፕዴት እያረጉ ለመታየት ነው ሞከር እዛ ላይ በደንብ ብራንዳቸውን መስራት ከቻሉ በደንብ ሹሪ እንኳን ራሳቸው ፈልጎ ሰው እራሱ ፈልጎ እነሱ የሚያገኝበት ሁኔታ አለ እና በጣም እንትን በዛ በኩል ማኔጅ ቢያደርጉ በጣም ኢንፎርም ለማድረግ ሞክራለሁ። ከዛ በተረፈ ደግሞ አይሆፕ የእኔን ኮንታክት ኢሜይልን ማስቀመጥ ከተቻለ በዚህ ፕሮግራም ማንኛውም ወጣት ሁኔታ አድቫይዘሪ ወይ ሰፖርት የሚፈልገ ሁኔታ ካለ ስፔሻል ኤዱኬሽን አሁን የተማሪውን ስራ ላይ ያሉ ወጣቶች ሴቶች በምን በኩል እንደዚህ እያረኩኝ ነው የሚለውን ስ አድቫይዘሪ አትሊስት የምችለውን ያህል ሰፖርት ለማድረግ በጣም እክን እሺ። እሺ፣ ሜሮን በጣም ነው የማመሰግነው ስለነበረን ቆይታ። እሺ፣ ንክ ዩ ሶ ማች። እሺ ሁለት አመታት በፊት አንስቶ ከቬንዙዌላና ከሌሎች የላቲን አሜሪካ ሀገራት በመጡ ፍልሰተኞች የተጥለቀለቀችው የኒውዮርክ ከተማ ባለፈው አንድ አመት ደግሞ በሶስት እጥፍ ጭማሪ ያሳዩትን ከምዕራብ አፍሪካ የመጡ ፍልሰተኞችን በማስተናገድ ላይ ትገኛለች። የኢረንራንን ዘገባ እንግድ ወልድ ያቀርበዋል። ፓርልም በተሰኘው የኒውዮርክ ክፍለ ከተማ ከምዕራብ አፍሪካ የመጡ ፍልሰተኞች የሀገራቸውን ምግብ በሚያገኙበት አንድ ምግብ ቤት ተሰባስበዋል። ትንሿ ሴኔጋል ብለው የሚጠሯት ሰፈር አዲስ የመጡትን ፍልሰተኞች ሞቅ አድርጋ በመቀበል ላይ ነች። ፍልሰተኞቹ እዚህ ለመድረስ በርካታ ወሮ በላ ቡድኖችንና አድካሚ ጉዞን አሳልፈዋል። ማማዱ አዲስ ከደረሱት ፍልሰተኞች አንዱ ነው። ሴኔጋል ነው የመጣሁት። በሞሮኮ፣ ስፔን፣ ኒካራጓ፣ ኤልሳልቫዶር እና ሜክሲኮ አድርጌ ነው የመጣሁት። በርካታ አዘዋዋሪዎች ገጥመውናል። ሽጉጥ ጭንቅላታችን ላይ ደቅነው ገንዘብ አምጡ ይሉናል። ገንዘብ ከሌለ ሌሎች ያሉህን ነገሮች ሁሉ ይወስዳሉ። በጣም ከባድ ነበር። ፍልሰተኞቹ አሜሪካ ከደረሱ በኋላ አስቸጋሪ የኑሮ ሁኔታ ገጥሟቸዋል። በአሜሪካ የጠበቁትን አላገኙም። ማማዱ ድራሜ የትውልደ ሴኔጋል አሜሪካውያን ማህበር ፕሬዚደንት ናቸው። ሁሉም ወደ አሜሪካ ከመምጣቱ በፊት ይህን ሀገር የሚያስበው በቃ ካለ ችግር በተሻለ ሁኔታ እንደሚኖርበት አድርጎ ነው። እውነታው ግን እዚህ ከደረሱ በኋላ የሚገጥማቸው ከጠበቁት የተለየ ሁኔታ ነው። እነዚህ ፍልሰተኞች የሥራ ፈቃድ ለማግኘት ከ90 እስከ 150 ቀናት መጠበቅ አለባቸው። ይህም ብዙዎቹ ስለ ወደፊቱ ሕይወታቸው እርግጠኞች እንዳይሆኑ አድርገዋል። ከሴኔጋል የመጣው አዲስ ፍልሰተኛ የስራ ፈቃድ ጥበቃ ላይ በመሆኑ ስሙን መግለጽ አልፈለግም። ችግራችን በተመለከተ ልንነግራቸው ነው። እዚህ ያለ ነው፣ መሥራት ነው የምንፈልገው። የሥራ ፈቃድ ማግኘት ነው የምንፈልገው። ያንን ካገኘን ወደ ምንሄድበት እንሄዳለን። የአሜሪካንን ጸጋ ለማግኘት ፍለጋ ላይ ያሉት እነዚህ አዲስ ፍልሰተኞች አሁን በሀገሪቱ ያለው የፖለቲካ ሁኔታ አሳሳቢ ሆኑባቸዋል። በተለይም የቀድሞው ፕሬዝደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ወደ ሀገሪቱ በህገወጥ መንገድ የገቡ ፍልሰተኞችን በተመለከተ የሚያሰሙት ንግግር ያሳስባቸዋል። በድጋሚ የትውልደ ሴኔጋል አሜሪካውያን ማህበር ፕሬዚዳንቱ ማማዱ ድራሜ አብዛኞቹ ፍልሰተኞች ትራምፕ የሚናገሩት ነገር ያሳስባቸዋል። በተለይም በጅምላ ከሀገር ስለማስወጣት የተናገሩት በጣም ያሳስባቸዋል። ፍልሰተኞች በአሜሪካ አሁን ያለውን የፖለቲካ ሁኔታ ያውቃሉ። በክፍለ ግዛቱ የዴሞክራቲክ ፓርቲ የሴኔት አባል የሆኑት ኮርዴል ክሌር በኒውዮርክ የምዕራብ ሀርለምን ክፍለ ከተማ ይወክላሉ። እርሳቸው እንደሚሉት የፍልሰተኞች ጉዳይ የፓርቲዎች ጉዳይ አይደለም፣ የፌዴራል መንግስቱን እገዛም ይሻል። በርካታ ፍልሰተኞች የገቡባቸው እንደ ኒውዮርክ ያሉ ክፍለ ግዛቶች ከፌዴራል መንግስቱ የገንዘብ ድጋፍ ማግኘት አለባቸው። የምርጫው ወቅት እየተቃረበና የአዲሶቹ ፍልሰተኞች ሁኔታ የመገናኛ ብዙሀንን ትኩረት እየሳበ ባለበት ወቅት ለእነርሱ ዋናውን ገብጋቢ ጉዳይ በተለይም በሴኔጋላውያን ማህበረሰብ ገዛ የተሻለን ህይወት መኖር ነው። የመጨረሻው ዘገባችን ቴክኖሎጂ ነው። እንግድ ወልደ ይቀጥላል። ባለፉት አንድ መቶ ዓመታት ውስጥ መኪኖች የሚመረቱበት መንገድ ብዙም አልተቀየርም፣ ውጤታማም አልነበረም የሚሉት ፈጣሪና የመኪና ንድፍ አውጪ የሆኑት ከቨን ዚንገር ናቸው። አንድ አይነት የሆነውና እንደ ልብ መቀየር የማያስችለው የመኪና ንድፍ ብዙ ጊዜንና ገንዘብን ይወስዳል። ልክ እንደ ብስኩት ቅርጽ ማውጫ ያንኑ አይነት ንድፍ ነው የሚሰጠን። ዚንገርና ልጃቸው ሉክስ ሰው ሰራሽ ልቀትንና ሶስት ገጥ ወይም ሶስት ልኬት ህትመትን ፍሪዲ ፕሪንቲንግ ለማለት ነው በመጠቀም ለረጅም ዘመን መኪና የሚመረትበትን መንገድ ለመቀየር በመሞከር ላይ ናቸው። መኪኖቹ ክብደታቸው ቀላል እንዲሆንና ከተለመደው የመኪና ምርት አንጻር ቅርጻቸውን ካለብዙ ድካም መቀያየር እንዲቻል አድርገው በመስራት ላይ ናቸው። ልጅ ሉከስ ዚንገር በተለምዶ አሰራር፣ አንድን የመኪና አካል መቀየር ከፈለህ፣ እንደገና የሁሉም ነገር ቅርጽ መቀየር ይኖርባሃል። በዚህ እኛ በምንከተለው ቴክኖሎጂ ግን መተግበሪያው ላይ ንድፉን እንቀይረውና በሶስት ገጥ ማተሚያው በብረት እናትሟለን በትክክል ይገጥማል። ሌላ ቁሳና ባክንም የንድፍ ለውጥ ማድረግ ከፈለክ በጥቂት ቀናት ውስጥ አዲስ የመኪና አካል እናስረክባለን። ዚንግር 21 ሲ ብለው የሰየሟትን መኪና ታይም መጽሔት የ2023 ምርጥ ፈጠራ ብሎ ሰይሟታል። በነዳጅም በባትሪም የሚሰራው የመኪናዋ ጉልበተኛ ሞተር 1400 ሆርስ ፓወር አለው። ከቨን ዚንገር ይቀጥላሉ። ይህ መኪና የሚያሳየን በሰው በእጅ ከሚመረተው አሰራር አዲስ ወደሆነና ውጤታማ ወደሆነ አሰራር መሸጋገር እንደሚቻል ነው። የቁስና የኃይል አጠቃቀምን የቆጠበ ከተፈጥሮ ጋር የተስማማ አሰራር ነው። አባትና ልጅ እንደሚሉት እነርሱ የቀየሱት ዘዴ የካርቦን መጠንን የሚቀንስና የመኪና ንድፍንም እንደ ልብ መቀያየር የሚያስችል ነው። በማንኛውም ስፍራ ያሉ አምራቾች ካለ ችግር የመኪና ክፍሎችን ማምረት ያስችላቸዋል። ጂኒያ ዱሎ ትለላከችው ዘገባ እንግዲህ ወለነኝ፣ ዋሽንግተን ዲሲ ሁለቱን መሰናዶ እዚህ ላይ ፈጽመናል። አብራችሁ ስለነበራችሁ እናመሰግናለን። የደንገርሞ መሰናዶውን በመምራት ቴሊያስ አስማረ፣ በቅንብሩ አብረን ነበርን። ጠናስበልን